ፕሮፌሰር ዮናስ እንዳለ ገዳ፣ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። እኔም አሉላ ለረጅም ዓመት የዚህ ፕሮግራም ደንበኛ ነው። ዛሬ ያገናኘን ታዲያ እርሶም በበኩሎ ከዚህ ቀደም ጥናት ያደረጉበት የብዙዎችን ቀልብ የሳበ ርዕሰ ጉዳይ ፔንስልቬኒያ ውስጥ የሚገኝ የሕክምና ሳይንስ ትምህርት ቤት በቅርቡ ይፋ ያደረገው አንድ ጥናት የእግር ጉዞን የመሳሰሉ የተለምዶ የአካል እንቅስቃሴዎች የአንጎልን ጤና፣ ይልቁንም የአንጎልን ስራ የማቀላጠፍ አቅም ያጎለብታሉ ከመዘንጋት ጋር የተያያዙ ጣጣዎችን መከላከል ድረስ ይረዳሉ። እንዲያውም ለአራት አመት ወጣት የማድረግ ያህል ትኩስ አቅም ያጎናጽፋሉ የሚል ነው። ይህን ጥናት እንዴት ተረጎሙት? በጣም ቀላል የሚመስል ነገር ግን ሰዎችን በዚህ ደረጃ የሚረዳ ነው መባሉን እንዴት ይረዱታል? አመሰግናለሁ አሉላ። ይህንን ያጠኑት በተለይ ጥናቱን የመሩት ፔንስልቬንያ ስቴት ዩኒቨርሲቲ የስነልቦና ዲፓርትመንት ውስጥ የሚሰሩ ናቸው። እና ምንድነው ያደረጉት እነዚህ አጥኚዎቹ ለተሳታፊዎቹ አንደኛ ሚድል ኤጅ ያሉ አርባ ሀምሳ ውስጥ ያሉ ሰዎች ናቸው። ሁለተኛ ምንድነው ያደረጉት ተሳታፊዎቹ ስፖርት በሚሰሩበት ሰዓት ማስታወሻ ያዛ ነው ጊዜ እንዲይዙ በቀን ውስጥ አምስት ጊዜ፣ በአሁኑ ሰዓት ምን እያደረግክ ነው ወይም ምን እያደረግሽ ነው? በዚህ ሰዓት በግር ከአንድ ቦታ ወደ አንድ ቦታ ሄድክ ነው፣ ወይም በዚህ ሰዓት እንደዚህ ደረጃ እየወጣሁ ነው እንደዚህ የሚል ይመዘግባሉ እና ስለዚህ የዛኑ ጊዜ ሳይረሳ ሰውየው ወይም ሴትዮዋ የመዘገበችው ነው። ያቱም አንዳንድ ጥናት ላይ ግለሰቡን የዛሬ አመት እንዴት ነበር የስፖርት እንቅስቃሴ ተብሎ ከተጠየቀ ሪኮል ባያስ ወደኋላ ሄዶ ለማስታወስ ሊያስቸግረው ይችላል። እነዚህ ግን አጥኞቹ ምንድን ያደረጉት በእንግሊዝኛው ኤኮሎጂካል ሞሜንታሪ አሴስመንት ኤማ ይባላል። የዛኑ ጊዜ ግለሰቡ የመዘገቡ ለዘጠኝ ቀን አምስት ጊዜ ለዘጠኝ ቀን ነው የመዘገቡት። እና ምንድን ነው ያደረጉት ተሳታፊዎቹን ከጥናቱ በፊት የአንጎል ፕሮሰሲንግ ስፒድ ይባላል አንድ ሰው አንጎል በምን ያክል ፍጥነት ነገሮችን ያስባል የሚለውን መረመሩ። ከዛ ደግሞ አንዳንድ የማስታወስ ችሎታ ጋር የተያያዘ መመዘኛዎች አደረጉ እና ከጥናቱ በኋላ የተረዱት ነገር ምንድን ነው ይሄ በተለይ የአንጎል ፍጥነት በሚመለከት መሻሻል ነው ያሳየው። እና ምንድን ነው ሰዎቹ ያው በተለያየ ስታቲስቲካል ቴክኒክ ተጠቅመው የዚህ በዘጠኝ ቀን ውስጥ የተደረገው የሰውነት እንቅስቃሴ የአራት አመት ጥቅም ያክል ነው የሰጠው። የአንጎል ፍጥነታቸው የአራት አመት ወጣት ነው ያደረጋቸው። የአርባ አመት ሰው ከሆነ ልክ እንደ ሰላሳ ስድስት አመት ሰው የአንጎሉ ፍጥነት የሰራው ከስፖርቱ በኋላ በዚህ ጥናት መሰረት እና በጥሩ ሁኔታ የተሰራ ጥናት ነው። ጥናቱም የታተመበት የጥናት መጽሄቱም አናሊስ ኦፍ ብሄብራል ክብር ያለው መጽሄት ነው። በዛ ዘጠኝ ቀን ውስጥ ከሶስት እስከ አራት ሰዓት ያክል ስፖርት የሚሰሩ እንቅስቃሴ የሚያደርጉ ሰዎች፣ በነገራችን ላይ በብስክሌት መሄድም ሊሆን ይችላል፣ ወክም ማድረግ ይችላል። ቀላል ስፖርትም፣ ኃይለኛውም ስፖርት ሁሉም ተመሳሳይ ጥቅም ነው ያሳዩት እና የሚናቅ አይደለም በግር ከአንድ ቦታ ወደ አንድ ቦታ መሄድ መኪና አንድ ቦታ አቁሞ ራሱ እስከ መስሪያ ቤት ረዘም ያለ ወይም ሱቅም ቢሆን መኪና ራቅ አርጎ አቁሞ ከሱቁ ድረስ መሄድ እንዲ እንዲህ አይነት እንቅስቃሴዎች ጥቅም እንዳላቸው በእኛም ጥናት አሳይተናል እና የኛ ቡድን በአዛውንቶች ላይ ነው ከሰብ ዓመት በላይ የሆኑ ሰዎች ላይ ያጠና ነው። እነዚህ በመካከለኛ እድሜ ላይ ያሉትን ያጠኑት እና በሚገርም ሁኔታ ተመሳሳይ ውጤት ላይ ነው ደረስ ነው። ማንኛውም ሰው ተጠቃሚ ሊሆን የሚችልበትን ይህን እንቅስቃሴ አድማጮች በቀረበ አይን ማየትና ከዕለት ተዕለት ህይወታቸውን ማዋሃድ ይችሉ ዘንድ ባዘቦቱ ማንም ሰው ልብ ሳይል የሚሰራቸው ነገር ግን ሆን ተብሎ እንዲደረጉ እየተጋበዙ ይመስላል። እስኪ ያስረዱን። ሁለት አይነት እንቅስቃሴ ነው ያለው። አንደኛው የስፖርት ክለብ ሄደው የሚሰራው አለ፣ እሱ ፊዚካል ኤክሰርሳይዝ የምለው ነው። ሌላው ደግሞ ከአንድ ቦታ እስከ አንድ ቦታ መንቀሳቀስ ሊሆን ይችላል። ሌላው ደግሞ አንድ ሰዓትም ግን ማለት ቤት ማጽዳት ሊሆን ይችላል። እናን ኤክሰርሳይዝ ፊዚካል አክቲቪቲ እንለዋለን ግለሰቡ እንደ ስፖርት ላይሆን ይችላል። ነገር ግን የሰውነት እንቅስቃሴ ነው። በዚህ በአሁኑ ጥናት በደንብ ጥቅም እንዳለው አሳይተዋል። መካከለኛ እድሜ ውስጥ ያሉ ጤነኛ የሆኑ ሰዎች እንዲሁ ሶፋ ላይ ቁጭ ብለው የሚውሉ ሳይሆን ቤት ውስጥ የሚንቀሳቀሱ ሰዎች እንደ ሽርሽር ከእራት በኋላም ባልና ሚስት ተያይዘው ቀስ እያሉ ውስጥ የእግር ጉዞ ያደረጉት ጥቅም እንዳለው ነው ያሳየው ይሄኛው ጥናቱ። አንዳንድ ሰው ብድግ ብሎ ከቢሮው ወጥቶ አካባቢው ባለ መናፈሻ ሊሆን ይችላል አንድ ግማ ሰዓት ያክል በእግሩ ወዲያ ወዲህ ብሎ ሲመለስ ስራውን በተሻለ ፍጥነት ይሰራል እኮ በልማድም ቢሆን ይሰራል። ግን ጥናቱ ያንን በዘልማድ የምናውቀውን ነገር በተጨባጭ ያሳየ ነው እና ይሄ እኛ ያገኘነው ውጤት ጋር ተመሳሳይ ነው። ማንኛውም አይነት እንቅስቃሴ የሚናቅ አደለም ለአንጎል። ፕሮፌሰር ናስ ለዚህ ርዕስ የመጨረሻ የምናደርገው ቀደም ብዬ የጠቆምኩት እንደ አውሮፓውያን የዘመን አቆጣጠር በሁለት ሺህ ሀያ ሁለት ጆርናል ኦፍ አልዛይመርስ ዲዚዝ በተባለው ዓለም አቀፍ የሳይንስ መጽሔት ላይ የአመቱ ምርጥ የሳይንስ ጽሑፍ ተብሎ የወጣና ለሽልማት የሚያበቃችሁ የእርሶና የባልደረባው የጥናት ስራ ቀላል የአካል እንቅስቃሴ በተለይ በኋለኛ እድሜ ከእርጅናና ከመጃጀት ጋር ተያይዘው የሚመጡ በሽታዎችን በመከላከሉ ወይም በማዘግየቱ ረገድ ይረዳል ይላል። በእናንተ ጥናት የተካተቱትን የአካል እንቅስቃሴዎች ቀደም ባለው አስተያየቷ አያይዘው ጠቀስ አድርገው ነበር። የጥናታችሁን ይዘት በአጭሩ መለስ ብለው ቢያስታውሱን፣ ምን አይነት የአካል እንቅስቃሴዎች ናቸው ይህን መሰል የጤና ጠቀሜታ እንደሚያስገኙ በጥናታችሁ ያረጋግጣችሁት? እሺ፣ አመሰግናለሁ በአጭሩ የሁለት ሺ ሀያ ሁለት የተሸለምንበት ጥናት ተሳታፊዎቹ እድሜያቸው ከሰባ እስከ ዘጠና ናቸው። የአልዛህመር በሽታም የለባቸውም እና ምንድን ያደረግነው ባለፈው አንድ አመት ውስጥ ምን አይነት እንቅስቃሴ ታደርጉ ነበረ? በኑሮ በቀን ተቀን ኖሮ ምን እንቅስቃሴ ታደርጉ ነበር? ለምሳሌ ቤት ውስጥ ቤት ማጽዳት በሳምንት ሁለት ሶስት ጊዜ እንቅስቃሴ ታደርጋላችሁ ወይ ከቤት ውጪ ከእራት በኋላ ወይም ከምሳ በኋላ ለተወሰነ ደቂቃ በእግር እንቅስቃሴ ታደርጋላቸው። ቢያንስ ቢያንስ በሳምንት ውስጥ ሶስት ቀን ቀላል ሞዴሬት ደግሞ የምንለው ፈጠኑ ፈጠን ብሎ በእግር መሄድ ቢገረስ የምንለው ደግሞ ለምሳሌ ተራራ ላይ አንዳንዶቹ በቢስክሌት ደግሞ አንዳንዶ በበረዶ ሸርተቴ የሚሸራትቱ በበረዶ አሉ እና ደግሞ ይሄ ዋና የሚያደርጉ አሉ። ቢገረስ ሀይለኛ እንቅስቃሴ መካከለኛ እና ቀላል በተለይ በየቀኑ የሚያደርጉት አንጎል ላይ ጥቅም እንዳለው የአንጎል ፍጥረት በሚመለከት ሌላው ደግሞ ከእድሜ ጋር ተያይዞ የሚመጣውን አንዳንድ የአንጎል አሰራሮችን የማስታወስ ችሎታ እንዳይደክም እንደሚከላከል አሳይተናል እንቅስቃሴው እንደሚጠቅም አሳይተናል ብዙ ሺህ ሰዎች የተሳተፉበት ለብዙ አመታት ነው ሰዎቹን የተከታተልናቸው ከስምንት መቶ ጥናታዊ ጽሑፎች ውስጥ ነው ተመርጦ አንደኛ የሆነው። በአጭሩ የአንድ ግለሰብ ቀላል የሆነ የሰውነት እንቅስቃሴ በሳምንት ውስጥ ቢያንስ ሶስት ቀን ከደረገ የአንጎል ፍጥነት የአንጎል አሰራሮች እንዳይዳከሙ፣ እንዳይበላሹ ይከላከላል። ያንን ነው ያሳየ ነው። ፕሮፌሰር ዮናስ እንዳለ ገዳ በፔንሲልቬኒያ ክፍለ ግዛት የሚገኘው የፔን ስቴት ኮሌጅ ኦፍ ሜዲሲን የእግር ጉዞን የመሳሰሉ የተለምዶ አቃል እንቅስቃሴዎች የአንጎልን ጤና ያጎለብታሉ በሚል የተለያዩ ጠቀሜታዎችን የዘረዘረበትን በቅርቡ ይፋ ያደረገውን ጥናትን ተርሶ ላቀረብናቸው ጥያቄዎች ነበር ሙያዊ ማብራሪያ የሰጡን። ከሙያው ጋር ዝምድና ያላቸው መሰል ርዕሰ ጉዳዮች መልሰን እንደምናገኘው ተስፋ አደርጋለሁ። ለዛሬውም አመሰግናለሁ። እግዜር ይስጥልኝ። በጣም ደስ ይለኛል። የጋን መብራት በሆነ አያስፈልግም። በተቻለ ወጥን ያለንን እውቀት ለማካፈል ሞክራለሁ። ለህዝባችን አመሰግናለሁ።